ዚምባብዌ ከዚህ ወር ጀምራ በአዲስ ሸርፍ ማለትም በቦንዶች መጠቀም ጀምራለች። በዚህም የተነሳ የዚምባብዌ ዜጎች መንግሥት በቅርቡ ሀገሪቱን በቦንድ በማጥለቅለቅ ይበልጥ የከፋ ኢኮኖሚያዊ ቀውስ ውስጥ ሊከታት ይችላል በሚል ሰግተዋል። ገንዘብ የለም። ከዛሬ ጠዋት ጀምሬ ይሄ ወረፋ ይዤ እየጠበቅኩ ነው። የባንክ ሰራተኞች አንድም መረጃ አይሰጡም። የሚታወቅ ነገር የለም። ከወራት ጀምሮ ብዙዎች በባንኮች ደጃፍና በገንዘብ ማውጫ ማሽኖች አካባቢ ተሰልፈው የሚታዩበት ሁኔታ የተለመደ ሆኗል። ባንኮችና ማሽኖቹ ባዶ ስለሆኑ ግን ዜጎች ከዚሁ ረጅም ጥበቃ በኋላ ገንዘብ ለማግኘታቸው አንድም ዋስትና እንደሌላቸው የቀድሞው የዩኒቨርሲቲ የምጣኔ ሀብት ፕሮፌሰር ቶኒ ሆኪንስ አስታውቀዋል። ከአራት ከአራትና አምስት ዓመት ወዲህ ትልቅ የንግድ ሚዛን ጉድለት ገጥሞናል። ወደ ውጭ ከምንልከው ይበልጥ ወደ አገር የምናስገባው ምርት መጠን ከፍ ያለ ነው። ይህ በገንዘብ ዝውውራችን ላይ ችግር ፈጥሯል። ከዚህ በተጨማሪ ደግሞ ዚምባብዌ 6 ቢሊዮን ዶላር የውጭ ዕዳ አለባት። ይህ በመሆኑ አዲስ ብድር ማግኘቱ አዳጋች ሆኗል። የምጣኔ ሀብት ጠበብት እንደሚሉት ይህ ሁኔታ የፈጠረውን ችግር ለመወጣት የዚምባብዌ መንግስት ከዶላር ጋር አንድ ለአንድ የሚመነዘር ቦንድ አትሟል። ይሁንና የሀገሪቱ ማዕከላዊ ባንክ ኃላፊ ጆን ማንጉዲያ ይህንን አስተባብለውታል። የግምጃ ቤት ሰነዶቹ ወይም ቦንዶቹ ምርት ወደ ውጭ የሚልኩ ተቋማትን ለማበረታታት የታሰቡ ብቻ ናቸው። ሰዎች እነዚህ ሰነዶች በገንዘብ እጥረት ሰበብ ይወጡ መስሏቸው ግን አይደለም። የዚምባብዌ መንግስት በአሁኑ ጊዜ የሚያወጣቸው መግለጫዎች የሚያደናግሩ ናቸው። በአንድ በኩል ህዝቡ በቦንድ መጠቀም አይገደድም ይባላል፣ በሌላ በኩል ግን ለአጭር ጊዜ መገልገያ ብቻ ነው የወጣው ቢባልም በቀጣይነት በገንዘብነት እየተሰራበት ባለው ቦንድ የማይጠቀም ሰው በህግ እንደሚቀጣ ነው መግለጫው የሚያመለክተው። ይህ ታዲያ እንደ ምጣኔ ሀብት ጠበብት የዚምባብዌ ዜጎችን እምነት የሚያገኝ አሰራር አይደለም። ከአስር ዓመት ገደማ በፊት በሀገሪቱ የገንዘብ ኖታ የታተመበት ሁኔታ ያስከተለውን መዘዝ ማለትም ከ200 ሚሊዮን ከመቶ በላይ የዋጋ ግሽበትና የዋጋ ውድነት የተፈጠረበትን ሁኔታ ዜጎች በሚገባ ያስታውሳሉ። ያኔ የባንክ ሂሳብ ቁጠባና የጡረታ መብት ተሰርዟል። አንድ ዶላርም ሁለት ቢሊዮን ተኩል የዚምባብዌ ዶላር ነበር የተዘረዘረው። በዚህም የተነሳ የዚምባብዌ ዜጎች አዲሱን የመክፈያ ሰነድ ብሎም ቦንድን ለመቀበል አልፈለጉም። የታክሲ ሹፌሩ ዝርዝሩን በቦንድ ሊሰጠኝ ፈለገ። እኔ ግን በዶላር ነው የከፈልኩ፣ አንተም በዶላር መልስልኝ አልኩት። አንድ ቦንድ እንኳን የመቀበል ሀሳብ በፍጹም በባንክ የተቀመጠ ሂሳብም አሁን ወደ ቦንድ ተቀይሯል። መንግስት ከዜጎች ዶላር ወስዶ በቅርቡ ዋጋቸውን ማጣታቸው በማይቀር ቦንድ እየተካው ነው። ይህን አንዳንዶች መውረስ ወይም ግልጽ ስርቆት ይሉታል። በመሆኑም ብዙዎች ዶላራቸውን በየቤታቸው ማከማቸቱን መርጠዋል። ይሁንና ሁሉም የዚምባብዌ ዜጎች አይደሉም። የገንዘብ እጥረት ያለባቸው ከፕሬዚደንት ሮበርት ሙጋቤ ጋር ጥሩ ግንኙነት ያላቸው ሀብታሞቹ ዜጎች በሚሊዮን የሚቆጠር ዶላር ወደ ውጭ ሳይልኩ እንዳልቀረ ተሰምቷል።